የአሜሪካ ድምፅ ራዲዮ ጣቢያ ነው በ 22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ መስከረም 9 2013 ዓ ም ዝግጅታችን ጀመረ ተገቢው ትኩረት ተሰጥቶት የተሟላ ምርመራ ማጣራት ማድረግ እንደሚገባና ተጠያቂ የሆኑ ሰዎችም ደግሞ ለፍትህ የሚቀርቡ የሚገባ መሆኑን ለማሳሰብ ነው እንጂ ይህንን ጉዳይ በሚመለከት የተሟላ ምርመራ አድርገንበታል ማለት አይደለም። ነገር ግን እጅግ ከፍተኛ የሰብአዊ መብት ጥሰት ሆኖ ስላገኘ ነው ነገሩ ምን ያህል ያሳሰበን መሆኑን እና ሊወገዝ የሚገባው ተግባር መሆኑንም ለመግለጽ ነው። የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ በቤንሻንጉል ጉምዝ ክልል የደረሰውን ጥቃት በተመለከተ ከሰጡት ማብራሪያ የተቀነጨበን የሰማችሁት

የተጨፈጨፈው ያው ገጀራም አለ፣ መሳሪያም አለ፣ ቀስትም አለ፣ ካራም አለ። ህፃኖችን በካራ ትልቆችን ኃይለኞችን በመሳሪያ ህፃኖችን በካራ እና በገጀራ በቀስ የምሁራንን አስተያየት ያካተተ ሙሉ ዘገባ በአብይ ርዕስ ታደምጣላችሁ። በተለያዩ የኦሮሚያ ክልል ማረሚያ ቤቶች የታሰሩ 25 ግለሰቦች ከሰሞኑ ለጠቅላይ ሚኒስትር ጽሕፈት ቤት እንዲሁም ለተለያዩ አገር አቀፍና ዓለም አቀፍ የመብት ተሟጋች ድርጅቶች አቤቱታ አቅርበዋል። ዝርዝር ያለ ዘገባ ይኖረናል። ጤና ይስጥልኝ፣ እንደምናመሻችሁ፣ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብረልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ እንደምናመሻችሁ አድማጮች። ዜናዎችን የማሰማችሁ ቆንጅ ይታዬ ነኝ። በዩናይትድ ስቴትስ የጠቅላይ ፍርድ ቤት ዳኛ የነበሩት ሩት ባደር ግንስበርግ በትናንትናው ዕለት ከዚህ ዓለም በሞት ተለይተዋል። ለአያሌ ዓመታት በዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኝነት ያገለገሉት ሩት ባደር ግንስበርግ በተወለዱ በሰማኒያ ሰባት ዓመታቸው ያረፉት በካንሰር ሕመም ምክንያት መሆኑን ከጠቅላይ ፍርድ ቤቱ የወጣው መግለጫ አመልክቷል። ከሳቸው በፊት ለጠቅላይ ፍርድ ቤት ዳኝነት የበቁ አንዲት ሴት ብቻ ነበሩ። ብርቱ የተራማጅ ሊበራል አስተሳሰብ አራማጅ እና ለሴቶች መብት ተሟጋች የነበሩት ዳኛ ጊንስበርግ ዋሽንግተን በሚገኘው መኖሪያ ቤታቸው ቤተሰቦቻቸው በተገኙበት ማረፋቸውን ነው መግለጫው ያመለከተው። የጠቅላይ ፍርድ ቤቱ ዋና ዳኛ ጆን ሮበርትስ በመግለጫው ሀገራችን በታሪክ የሚታወስ ጽኑ ቁመና ይዘው የኖሩ ዳኛ አታለች ሲሉ ተናግረውላቸዋል። ዳኛ ጊንስበርግ እንደ አውሮፓውያን አቆጣጠር ከ1993 ዓ ም ያነሱ ለ27 ዓመታት በጠቅላይ ፍርድ ቤቱ ዳኝነት ያገለገሉ ናቸው። የህልፈታቸው ምክንያት እየተሰራጨ የሄደ የጣፊያ ካንሰር መሆኑን የጠቅላይ ፍርድ ቤቱ መግለጫ አመልክቷል። በየጊዜው የካንሰር ህመም የሚደጋግማቸው ዳኛ ጊንስበርግ ባለፈው ሐምሌ ወር ጉበታቸውን ታመው ኬሞቴራፒ ህክምና ላይ እንደነበሩ መናገራቸው የሚታወስ ነው። ፕሬዝደንት ዶናልድ ትራምፕ በስልጣን ዘመናቸው ሁለት የጠቅላይ ፍርድ ቤት ዳኞች የሾሙ ሲሆን የሩት ባደር ጊንስበርግ ህልፈት በዚህ ፕሬዝደንታዊ ምርጫው ከሰባት ሳምንት ያነሰ ጊዜ በቀረው ወቅት ሶስተኛውን ሾመው በጠቅላይ ፍርድ ቤቱ ወግ አጥባቂ ዳኞች ያላቸውን አብላጫነት ለማስፋት እድል ይፈጥርላቸው ይሆናል ተብሏል። ጊንስበርግ ከማረፋቸው ጥቂት ቀናት ቀደም ብለው ትልቁ ምኞቴ አዲስ ፕሬዝደንት አስተዳደሩን ሳይዝ ተተኪዬ እንዳይሾም ነው ሲሉ ለልጅ ልጃቸው ባጻፏቸው መግለጫ ላይ መናገራቸውን ናሽናል ፐብሊክ ሬዲዮ ኤንፒአር ዘግቦታል። የእሳቸው ሕልፈት ፕሬዝደንቱ ተተኪያቸውን አጭተው ለመወሰኛ ምክር ቤቱ ሹመት ማጸደቂያ ችሎት ማቅረብ አለባቸው፣ ወይስ ፕሬዝደንታዊ ምርጫ ውጤት እስከሚለይ ወንበራቸው ክፍት ሆኖ መቆየት አለበት በሚለው ዙሪያ የፖለቲካ እሰጥ አገባ መቀስቀሱ አይቀሬ ነው ተብሏል። ፕሬዚደንት ዶናልድ ትራምፕ ሩት ባደር ጊንስበርግን የሴቶችና የአካል ጉዳተኞች መብቶችን በተመለከቱ ውሳኔዎቻቸውና የተለያዩ አቋሞቻቸው ለአሜሪካውያን ሁሉ ደግሞም ለቀጣይ ትውልድ የህግ አዋቂዎች አበረታች ሆነው ያለፉ ብለዋቸዋል። ዲሞክራቱ ተፎካካሪያቸው ጆ ባይደን ደግሞ የችግሮችን ስረ መሰረት ፈልፍለው አውጥተው ያለማሰለስ በአስተማማኝነት ድምፅ ሆነው የኖሩ ሲሉ አሞግሰዋቸዋል። መወሰኛው ምክር ቤት ከፕሬዝደንታዊ ምርጫው በፊት በተተኪነት የሚቀርብ እጩ ዳኛ ሹመት እንዳያጸድቅ ባይደን አሳስበዋል። በኮቪድ-19ና በኢንፍሉዌንዛ ባንዴ ታሞ መሰቃየት እንዳይመጣ ለመከላከል ህዝቡ የኢንፍሉዌንዛ ክትባቱን እንዲወስድ የጤና ጥበቃ ባለስልጣናት እያሳሰቡ ናቸው። ሁለቱም እጅግ ተላላፊና ተመሳሳይ የህመም ስሜት ያላቸው ህመሞች ናቸው። ለኮቪድ-19 መከላከያ የሚሆን ክትባት እስካሁን አልወጣም። የኢንፍሉዌንዛ ክትባት ግን ለበርካታ አስርት ሲሰራበት ቆይቷል። ጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል ዛሬ ማለዳ ባወጣው አሃዝ መሰረት በዓለም ዙሪያ የኮሮና ቫይረስ ተያዦች ብዛት 35 ሚሊዮን የሞቱት ደግሞ ከ1 ሚሊዮን አልፏል። የሶማሊያ ፕሬዚደንት ሞሐመድ አብዱላሂ መሐመድ ከሁለት ወራት በፊት በሀገሪቱ ፓርላማ ከስልጣን የተሰናበቱትን የቀደሙትን ጠቅላይ ሚኒስትር ሀሰን አሊ ሀይሬን የሚተኩ ሰው ሾሟል። ለፖለቲካው መድረክ አዲስ እንደሆኑ የሚነገርላቸው አዲሱ ተሿሚ ሞሐመድ ሁሴን ሮብሌ የተሾሙት ፕሬዝደንቱና አምስቱ የክልላዊ አስተዳደር መሪዎች በተከለሰው የምርጫ አፈጻጸም ደንብ ዙሪያ ሞቃዲሾ ውስጥ ለበርካታ ቀናት ውይይት አካሂደው ስምምነት ላይ ከደረሱ በኋላ እንደሆነ ተገልጿል። አዲሱ ጠቅላይ ሚኒስትር ጠቅላላ ምርጫ ከመካሄዱ አስቀድሞ የሽግግር መንግስት እንዲመሰርቱ መመሪያ ተሰጥቷቸዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። የአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ መስከረም 9 2013 ዓመተ ምሕረት ምሽት ፕሮግራም ነው። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህ ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራማችን ላይ ቢፈጠሩ አስቀድመን ይቅርታ እንጠይቃለን። በፌስቡክ ላይቭ አትያ ያማሃሪክ እንዲሁም ከሰኞ እስከ አርብ ባህዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን ለዛሬ ወደ ያዝ ነው የቀደመ ዘገባ እንለፍ። በቤንሻንጉል ጉሙዝ ክልል እስካሁን በኢትዮጵያ መንግስት በኩል ማንነታቸው በይፋ ተለይቶ ባልተገለጸ ታጣቂዎች በተከታታይ የተፈጸሙ ጥቃቶች እንዳሳሰቡት የገለጸው የኢትዮጵያ ሰብአዊ መብት ኮሚሽን ፈጣን ምርመራ እንዲደረግ እንዲደረግና ተጠያቂነትም እንዲረጋገጥ አሳስቧል። የሚፈጸመው ጥቃት መነሻው ህገ መንግስታዊና ኢኮኖሚያዊ ነው ያሉት ደግሞ የአሜሪካ ድምጽ ያነጋገራቸው ምሁራን ናቸው። ዘላቂ ሰላም ለማምጣት የፌዴራል የጸጥታ ኃይሎች ድጋፍ ያስፈልጋል። ክልላዊው ህገ መንግስትም መቀየር አለበት በማለት ምሁራኑ የአጭርና የረዥም ጊዜ ሀሳብ አስቀምጠዋል። አስቴር ምስጋናው ዝርዝር ይዛለች። በቤኒሻንጉል ጉምዝ ክልል ቡለንና ወንበራ ወረዳዎች ሰሞኑን በንጹሐን ዜጎች ላይ የተፈጸመው ጥቃት በአካባቢው ያለውን የጸጥታ ችግር ስፋት አመላክቷል። ይህንን ጥቃት አስመልክቶ መግለጫው የወጣው የኢትዮጵያ ሰብአዊ መብት ኮሚሽንም ሁኔታው እንዳሳሰበው አመልክቷል። ጉዳዩ የሚመለከታቸው አካላት ገለልተኛ ፈጣንና ውጤታማ ምርመራ እንዲያካሂዱና ተጠያቂነትን እንዲያረጋግጡም አሳስቧል። የኢትዮጵያ ሰብአዊ መብት ኮሚሽን ዶክተር ዳንኤል በቀለ የመግለጫው መነሻ ለአሜሪካ ድምጽ አብራርተዋል። ጉዳዩ የተከሰተበት ቦታ ድረስ አጥኚ ቡድን ለማሰማራት አልቻልም። ጊዜውም አጭር ነበረ። ነገር ግን አሶሳ ላይ ቅርንጫፍ ጽሕፈት ቤት አለን። ስለዚህ በቅርንጫፍ ጽሕፈት ቤት አማካኝነት በቅርብ ክትትል ማድረግ እንችላለን። በዋናው መስሪያ ቤትም ይህን ጉዳይ የሚከታተሉ ሰራተኞች አሉን እና የመረጃ ምንጮቻችን በቅርንጫፍ ጽሕፈት ቤቶቻችን አማካኝነት በኩል በአካባቢው ካሉ የተለያዩ በተለምዶ ለእንደዚህ አይነት ክትትል የምንጠቀምባቸው የመረጃ ምንጮች ሉ በተጨማሪም ደግሞ የክልሉ መንግስት የተለያዩ ኃላፊዎችን ጭምር በማነጋገር ነበር። እና የደረሳችሁበት ድምዳሜስ ምንድን ነበር? ሰፊ ምርመራ አይደለም ያደረግነው በደረሰው አደጋ አሳሳቢ መሆኑንና ሊወገዝ የሚገባ ተግባር ስለሆነ ይህንን ለመግለጽ እና በክልሉ መንግስት በኩልም ደግሞ ለጉዳዩ ተገቢው ትኩረት ተሰጥቶት የተሟላ ምርመራ ማጣራት ማድረግ እንደሚገባና ተጠያቂ የሆኑ ሰዎችም ደግሞ ለፍትህ ሊቀርቡ የሚገባ መሆኑን ለማሳሰብ ነው እንጂ ይህንን ጉዳይ በሚመለከት የተሟላ ምርመራ አድርገንበታል። ማለት አይደለም። ነገር ግን እጅግ ከፍተኛ የሰብአዊ መብት ጥሰት ሆኖ ስላገኘ ነው። ነገሩ ምን ያህል ያሳሰበን መሆኑን እና ሊወገዝ የሚገባው ተግባር መሆኑንም ለመግለጽ ነው። በአካባቢው የታጠቁ ኃይሎች እንደሚንቀሳቀሱበት ይታወቃል። እነዚህ የታጠቁ ኃይሎች ባሉባቸው አካባቢዎች የመንግስት ሚና ምን መሆን አለበት? ይላሉ። የመንግስት ዋነኛ ኃላፊነቶች ውስጥ አንዱ ሰዎችን ዜጎችን ደህንነት መጠበቅ እና ማስጠበቅ ነው። ይህ ማለት ግን መንግስት በእያንዳንዱ መንደር፣ ቀበሌ፣ አካባቢ ሰራዊት ማሰማራት ይችላል ማለት አይደለም። ሪያሊስቲክ አይደለም ነው። የመንግስት የመከላከያ ወይም የጸጥታ አቅም ውስን እንደሆነም ይታወቃል። ኢትዮጵያ በጣም ሰፊ ሀገር ነች፣ ብዙ ህዝብ ነው ያለው፣ የቆዳ መጠኑም በጣም ሰፊ ነው እና እያንዳንዱን አካባቢ በወታደር ለመጠበቅ አይቻልም። በተለይ ግን እንዲህ የታጠቁ የተደራጁ ቡድኖች ህገወጥ በሆነ መንገድ የሚንቀሳቀሱበት አካባቢ የመጀመሪያው እርምጃ መሆን የሚገባው የዚህን አይነት ሀይሎችን በህጋዊ መንገድ መቆጣጠር እና ማስወገድ መቻል ነው። ይህ ማለት ህጋዊ በሆነ መንገድ ተቆጣጥሮ እነሱን ወደ ህግ ማቅረብ ማለት ነው። የአደጋ ምልክቶች በሚታዩበት ጊዜ ደግሞ ቶሎ ቀድሞ ምልክቶቹን በመጠቀም ሰዎች ላይ ንብረት ላይ ጉዳት ከመድረሱ በፊት የጸጥታ ኃይሎችን ማሰማራት እና መከላከል ነው። ነገር ግን ይህ እንደምናወራው ያህል ቀላል ላይሆን እንደሚችልም ግን መገንዘብ ያስፈልጋል። ምክንያቱም አንዳንድ ጊዜ የታጠቁ ኃይሎች የሚያደርጉት እንቅስቃሴ ድንገተኛ ጥቃት ስለሆነ ሳይታሰብ በህዝብ ላይ ጉዳት ሊያስከትል ይችላል። አሁን በደረሰው ሁኔታም ጸጥታ ኃይሎቹ በተቻለ መጠን ተረባርበው ጉዳቱን ለመቀነስ መቻላቸውን ተረድተናል። ይህ ደግሞ የሚመሰገንም የሚበረታታም ነው። ነገር ግን የታጠቁ ሰዎች የሚንቀሳቀሱበት ቦታ ጋር አስቀድሞ ምልክቶችን በማየት የመከላከል ስራ ሳይደርስ ጉዳቱ ሳይደርስ የመከላከል ስራን አቅም የበለጠ መገንባት ይጠይቃል። በቤኒሻንጉል ክልል የተፈጸመው ጥቃት ሰለባዎቹ በማንነት ላይ ያነጣጠረ ነው ሲሉ የአካባቢው ባለስልጣናት ግን ዘር፣ ቀለም፣ ጾታ ሳይመርጥ የተፈጸመ ነው ብለዋል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ መለሰ በየነ የእነሱን ግምገማ ያብራራሉ። አካባቢ ላይ የአማራ የአገው የሽናሻ የጉምዝ ሁሉም ቤተሰብ ተቆርተዋል። ሰዎቹ ሽፍታ ናቸው ሲጀመር ዴርን ማእከል ያደርጉ አደለም ያደርጉ ትግል ከጥቃት ማምለጡን የገለጸ የቡለን ወረዳ ነዋሪ መሰረት ቸኮል ግን እኔ የተመለከትኩት ሁኔታ የተለየ ነው ባይ ነው በሌሊቱ አስተዳደ ላይ በየቤቱ የታፈነ እያወጡ ክት እያሰሩ እየቀረቀጡ እየደበደቡ አንድ ክላስ ላይ አገቱን። ትምህርት ቤት ክላስ ላይ ማለት ነው። አግተውን እንግዲህ ከዛ ያለውን ብር ከፈተሹና ከኪሳችን ያለውን በራፉታችን ና ምንም ነገር ልብስ እንኳን ሳኒ እየገረፉ፣ ቆንጆ ቆንጆዎችን ለብቻ እየጠለፉ እየወሰዱ የት እንዳደረሱ እስካሁን መረጃ የለንም። እየጠለፉ ወስደው ከክላስ ላይ ሰበሰቡን። ከብስበውን ከሲያበቃ ሁለት ሁለት እያወጡ መግደል ጀመሩ። እንደ አጋጣሚ ደግሞ የሚገርማቸው ነገር ሴቶች አልታሰሩም ነበረ። ፍትኝ ሴቶች አንዴ ነሱ ፈቱልኝ። ከፈቱልኝ በኋላ እኔ በብዙ ጥረት

እኔ ከእህቴ ጋር ነበር የሄድኩኝ። እህቴን ያው ገና ቅላስ እንኳን ሳያስገቡ ከውጭ ላይ ነው ጠልፎ እየሰራ። እኔ ወደ ቅላሽ አስገቡ፣ ይሷን ደግሞ ከውጭ አስሰሯል። የት እንዳለች ታውቃለህ አንተ? የት እንዳለች አላውቅም እስካሁን ድረስ። መከላከያ ግን ያው ሰፈሩን ተቆጣጥሮታል ይባል። ምን ያህል ሰዎች ይሆናሉ? እንደዚህ ለፍጥኛ ስረው ወደ ትምህርት ቤት ይዘዋቸው የሄዱት ሰዎች ቁጥር ይታወቃል እንግዲህ። ከእኛ ከታገጥንዝ መለ ወደ አርባ አምስት ነው የምናጥለው ከዛ ውስጥ አራት ሰው እንደገደለ ይሄ ማብላት ሙከራ አደረግኩኝ ሙከራ ተሰክቶልኝ እኔ የጠረፍኩኝ። ከዛ በኋላ ግን ዛሬ እንግዲህ አስራ አንደኛ ቀን ነው ባለሰራት እንግዲህ ዛሬ እንዲጠርፉ መከላከያም በአምቡላንስን ተልኮ ይመጡ ነበረ። በአምቡላንስን የመጣ ሰው የለም እስካሁን ድረስ ማለት ነው። በዚ አካባቢ ያሉ የመንግስት ባለስልጣናት ጥቃት የተፈጸመው ብሄርን መሰረት ያደረገ አይደለም ነው ያሉት። ይሄ ነገር እውነት ነው ውሸት ነው? ውሸት መሆኑ በ በሚገልጽ ሁኔታ ደግሞ መነገር የምፈልገው ቢኖር ከይሰው ሰው ብቻ መሰረት የደረገ ነው። የአካባቢው የጸጥታ ሀይልስ እናንተና ከጥቃት ለመከላከል ያደረገው ጥረት የለም። አካባቢ ምንታው ተዋጊ ስማን ሆኖ ነው ተዋጊው ራሱ የመንግስትም ሆነ እና ሙሉ በሙሉ ተዋጊው ራሱ የራሳቸውን አገናኝተው ይህንን ጥቃት የፈጸሙ ጥቃት የፈጸሙት ሰዎች ታውቋችኋላችሁ። አብረዋችሁ የኖሩ ናቸው አብሮ የኖሩትም አሉ። ይህ ነገርም ከሌላ በሌላ ቦታ ተወጣጥተው የመጡም አሉ። ሌሎችም አሉ። እዚሁ ቡለን ወረዳ ውስጥ ተፈናቅሎ የሚገኘው ዘሪሁን ደግሞ ጓደኛው አምስት ቤተሰቦቹ ተገለውበት ከጥቃቱ አምልጦ ሲመጣ ለምን መረጃ ወጣህ በሚል እንደታሰረበትም ይናገራል። ዘሪሁን ተረፈን ምሳለ የት አካባቢ ነው? የፓርከበሌ ከሌሊቱ አራት ሰዓት አምስት ሰዓት እስከ ዘጠኝ ሰዓት ድረስ ያው የኢትዮጵያ ላይ ያልተደረገው ግፍ ተሰርቶ ከእነ ህፃኖቹ ከአንድ ቤተሰብ እስከ አስራ ሁለት እስከ ስምንት እስከ ዘጠኝ ተጨፍጭፈው አለቁ። እኛ ግን ያው በጫካ ሳምንት መሬት ተጉዘን ያው በሳምንቱ ገባል። አሁን የት ነው ያለኸው? ቡለን ላይ ቡለን ወረዳ ላይ በምንድን ነው ጭፍጨፋው የተካሄደው? የተጨፈጨፈው ያው ጋዣራም አለ መሳሪያም አለ ቀስትም አለ ካራም አለ። ህፃኖችን በካራ ትልቆችን ሀይለኞችን በመሳሪያ ዳኖችን በካራ እና በገጀራ በቀስት ጥቃት አደራሾቹ እነማን ናቸው? በእነማን ላይ ነው ጥቃት ያደረሱት? ህብረተሰብ ነው ያው ሌላ የመጣ ባዳ የለም። ህብረተሰብ ሆ ብሎ ህብረተሰብ ተደራጅተል። ታውቋችኋላችሁ አሁ የምናውቀው ውጪ ሀገር ያው አንድ ላይ ነው ያለ ያለ ህብረተሰብ ነው ችግር ያደረስ ወዳ ያደረሱት እኛ ላይ አማራና አገው ላይ ያው ብሔር ላይ ነው በእኛ ላይ ነው ያደረስ። ቤተሰቦቻቸው የሞቱባቸው ለቅሶ ተቀምጠዋል። ሞቷል ብለው ትተው በጥይት ተጠቁሶ እዛ ላይ ሲመጣ ተንኳቶ በሳምንት ሲገባ ጨርቁን ሁላ ገዝቶ እዛ ላይ ነው ምግቡን የሚጠቀመው ህክምና ምሱን አይወሰደ የውሸትን መረጃ ለምንድን ነው ያልሆነን ድርጊት የምትሰሩ መረጃ የምትሰጡ ተብሎ በዛ ምክንያት ነው ታይ የሚባለው የታሰሩ ምንድ ነው የውሸት መረጃ የተባለው አልሞተም ነው እነሱ አልሞተም ሰው አልሞተም ነው የሚባለው ለምን ይሄን ታስተላልፋላችሁ? እሱ ምንድን ነው የሞተበት አምስት ቤተሰብ ነው እና ይሄን ለምን ተናገርክ ተብሎ ነው የታሰረው አዎ ለምን ተናገርክ አሁንም እስር ቤት ነው ያለው። አዎ እስር ቤት ነው ያለው። አንተ ከቤተሰቦች የሞተብህ አለ? እኔ ቤተሰቦች ንብረቴ ቀረ እንጂ ቤተሰቦችን ሙሉ በሙሉ አውጥቻለሁ። ንብረቴ ግን ያው ልጆችን ማስተምረው አስራ ሁለት ልጅ አለ ያን ማስተምረው ያው ንብረቴ እንዳለቀረ። አሁን ያላችሁበት ሁኔታ የት ነው ያላችሁት? ምንድን ነው እየተደረገላችሁ ያለው? ያው መከላያ ተሰጥቶ አስራ አምስት አስራ አምስት ኪሎ ነው የተሰጠን። እዛ ቁጭ ብለን ያለን ምን ምግብ እየበላችሁ ነው? ኧረ ምን ምግብ? ስንዴ፣ ደረቅ ስንዴ። በምን ናፈጅ በምን አፈጅ? አሁን አካባቢው ሰላም ነው? ይሄ ያለንበት አካባቢ ሰላም ነው። ተፈናቅላችሁ የመጣችሁበት ሳ እነኛ ጎልን ወረዳ ውስጥ ነው ያለን አካባቢ ታችሁ። ግን ሰላም አልሆነም፣ ይሄ ግን ሰላም ነው። መከላከያ ከገባ በኋላም ሰላም አልወረደም። ሰላም ቢወርድና ንብረታችን እና እቃችን እንሸክፍ ነበር። እቃችሁ ሰላም ወርዷል እቃችሁ እንሸክፉ አልተባል። በቤኒሻንጉል ጉምዝ ክልል ከለውጡ በፊትም ሆነ ከለውጡ በኋላ አንዴ ማንነታቸው በታወቁና ባልታወቁ ኃይሎች የንጹሀን ዜጎች ህይወት ጠፍቷል። ለመሆኑ የዚህ ጥቃት ምክንያት ምንድን ነው? ፈጻሚዎችስ እነማን ናቸው? ትርፉስ ምንድን ነው? በማለት አካባቢውን የሚያውቁ የፖለቲካ ሳይንስና የህግ ምሁራንን አስተያየት ጠይቅ ያለው ረዳት ፕሮፌሰር ዳምጠው ተሰማ የደብረ ብርሃን ዩኒቨርሲቲ መምህር ናቸው። ከአምስት ዓመት በፊት በአሶሳ ዩኒቨርሲቲ የፖለቲካ ሳይንስ እና ዓለም አቀፍ ግንኙነት መምህር በመሆን አገልግለዋል። በመተከልና ከማሻ አካባቢዎች ዲሞክራሲና ምርጫ በሚል ርዕስ ጥናት እንዳደረጉ ይናገራሉ። በቤኒሻንጉል ጉምዝ ክልል ለሚነሱ ጥቃቶች ዋናው ችግር መንግስታዊ መዋቅሩና የኢኮኖሚ ጣልቃ ገብነት መሆኑን ያብራራሉ። ዋነኛው መዋቅራዊ የሆነ ነገር ነው። መዋቅራዊ ስንል ህገ መንግስት ማየት ነው። የክልሉ ህገ መንግስት ሙያዊ የጠለቀ ምርምር የማያስፈልገው በክልሉ አምስት ነባር ብሔረሰቦች አሉ። እነዚህ ደግሞ የክልሉ ባለቤቶች ናቸው ይላል። ግን አስራ ዘጠኝ ሰማንያ ሶስት ወዲህ በህገ መንግስት እውቅና ከመስጠት ባለፈ ባለቤት ናቸው የሚል ችሮታ አስር ለተወሰኑት ለተወሰኑት ደግሞ ስላልተፈቀደ ይህ እንቅስቃሴ ሲያደርጉ በቀላሉ ሊገጣቸው የሚችል ወገንተኝነት ያለው አካል መንግስት መዋቅር ውስጥ የለም። ማቅራዊ ችግሩ ስለሚወልደው ይሄን በተለይ መንግስታዊ መዋቅሩ ላይ ባለው ችግር አንዳንድ የጸጥታ ኃይሎችና አመራሮች ተሳታፊ መሆናቸው ችግሩን እንዳወሳሰበው ይናገራሉ። አጠቃላይ ጸጥታ መዋቅር ነባር በሚባሉት ብሔረሰቦች የተያዘ ነው። መጠቀል ላይ በሽናሻና በጉሙዝ ስለዚህ

ቁጥጥር ስር መድረግ አለበት። ሁለተኛ ዲዛርም መደረግ አለበት። ትጥቅ መፍታት አለበት፣ ፖሊስ ጭምር ማለት ነው። ፖሊስ ጭምር ትጥቅ መፍታት አለበት። የፌዴራል መንግስት በኮማንድ ፖስት ሲያስተዳድር፣ እስከዚህ የጠበቀ እንቅስቃሴ ያስፈልጋል። ግልገል በለሱ ወንበራ ድባቴ አካባቢዎችን የጸጥታ መዋቅሩ ጭምር ማለት ነው። እነሱም እንደገና መፈወዝ ያስፈልጋል። ማሰልጠን እንደገና ያስፈልጋል፣ የታደሮ ስልጠና ሁሉ ማለት ነው። ወደ የምታውቀው ከሆነ አለጣሽ ፓርክና የአዋጀሚስ ፓርክ የሚገናኙበት አካባቢ ከፍተኛ ጫካ ነው። ለሽፍቶችና ከውጭ ላይመጡ ከሱዳን ለሚመጣ ማንኛውም አካል መንገከፋች ነው ስለዚህ ያን አካባቢ በዚህ ቀውስ ውስጥ ከከተት ነው ከወይም ችግሩ ካልተፈታ ወደፊት የምናደርገው የኢኮኖሚ እንቅስቃሴ ወይም ኢትዮጵያ ሁሉም ማህበረሰብ አዋጦ ሰራው የሚባለው ህዳሴ ግድብ ትንሽ አደጋ ውስጥ ሊገባ የሚችልበት የምትላለ የሚል ያለ የትምዳ ነው። እዛው አካባቢ ተወልደው እንዳደጉ የገለጹልኝና ስማቸው እንዲጠቀስ ያልፈለጉ የአሰሳ ዩኒቨርሲቲ የህግ መምህር በሰጡት አስተያየት ደግሞ ችግሮች መከሰት የጀመሩት ከ ሺ ዘጠኝ መቶ ሰማኒያ ሶስት ዓ ም ጀምሮ እንደሆነ ጠቅሰዋል። በህዝቡ መካከል በዘር መከፋፈል እንዲኖር ተደርጓል ያሉት ምሁሩ በዚህም የእርስ በርስ አለመተማመን እንደነገሰ ይናገራሉ። ይህም ሆኖ ችግሩ ከለውጡ በኋላ መቀጠሉን ያስረዳሉ። ከዚጀምሮ ከተፈልጤ ተማ ሶስት ጀምሮ ባለፉ ሥርዓት ውስጥ ሲነዛ የነበረ የጥላቻ ፖለቲካ አለና ይህንን ቡድን ተጨቋኝ ነው የሆነ ቡድን ተጨቋኝ ነው፣ ዚህ ክልል ወይም የዚህ ቦታ ባለቤት ይሄ ነው፣ ይሄ አካባቢ ወይም ክልል ደግሞ ባለቤት ያልሆኑት እነተሌ ናቸው ምናምን ተብሎ

ልጅት ነው የሚመጣው ደርግ ነው የሚመጣው የነፍተኛ ስርዓት ነው የሚመጣው ከዛ ሁለት ቀለት ትለወጣላቸው ያሉ ነው ገጠር ላይ ለነሱ ሰበካ የሚያደርጉላቸው እና እነዚህ ሰዎች አ ምንድን ነው መፍትሄው ብሎ ነው እነሱ የሚጠይቋቸው መፍትሄው ምንድን ነው አባሩ ምናምን ነው የሚሏቸው እነሱ ያሉትንም ሀሳብ አቅርበዋል። ሰው እስካልፎ ወከደ ድረስ ትምህርት ይመጣል ብዬ ያለ ሕገ መንግሥቱ መቀየድ ከተቻለ እነዚህም ብሔረሰቦች ወይም ደግሞ ሌሎቹን ሕዝቦች በፖለቲካው የራሳቸውን ተወካይ የመከላከያ ሚኒስትር ትናንት ለሀገር ውስጥና የመገናኛ ብዙሀን በሰጠው መግለጫ በጸጥታ ችግር ምክንያት ከቤኒሻንጉል ጉምዝ ክልል የተፈናቀሉ ከሀያ አምስት ሺህ በላይ የሚሆኑ ዜጎችን ወደ መኖሪያ ቀያቸው መመለሱን አስታውቋል። ይህ በእንዲህ እንዳለ የኢፌድሪ ምክትል ጠቅላይ ሚኒስትር ደመቀ መኮንን፣ የቤኒሻንጉል ጉምዝ ክልል ርዕሰ መስተዳድር አሻድሌ ሐሰን፣ የኢፌድሪ መከላከያ ሰራዊት ኢታማዦር ሹም ጀኔራል አደም መሐመድ፣ የሰላም ሚኒስትር ሙፈሪያት ካሚል ሌሎች ከፍተኛ የመንግስት የስራ ኃላፊዎች ጥቃት የደረሰባቸውን ቤተሰቦች ቡለን ወረዳ ዶቤ ቀበሌ በመገኘት አጽናንተዋል። ከፍተኛ የስራ ኃላፊዎቹ አካባቢው የልማት ቀጠና መሆኑ ሲገባው የችግር ምንጭ መሆን የለበትም ብለዋል። መንግስት አስፈላጊውን ዘላቂ መፍትሄ ሀሳብ ለማስቀመጥ ቁርጠኛ መሆኑንም ለተጎጆዎቹ ማስታወቃቸውን የአማራ ክልል ብዙሀን መገናኛ ድርጅት ዘግቧል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። ምስጋናውን በዘገባው እናመሰግናለን። ወደ ተከታዩ ዘገባ ስናልፍ በተለያዩ የኦሮሚያ ክልል ማረሚያ ቤቶች የታሰሩ 25 ግለሰቦች ከሰሞኑ ለጠቅላይ ሚኒስትር ጽህፈት ቤት እንዲሁም ለተለያዩ ሀገር አቀፍና ዓለም አቀፍ የመብት ተሟጋች ድርጅቶች አቤቱታ አቅርበዋል። ግለሰቦቹ በጋራ በጻፉት ደብዳቤ ከተያዙ ከአምስት እስከ ስምንት ወራት እንዳለፋቸው ገልጸው ሆኖም ፍርድ ቤት በሰጠው የጊዜ ገደብ ውስጥ ክስ ሳይመሰረትባቸው ከህግ ውጭ በእስር እንዲቆዩ መደረጋቸውን ይናገራሉ። የአካል ነጻነት መብታቸውን መገፈፉንም ጠቁመዋል። ከዚህ በተጨማሪም በቤተሰቦቻቸው እንዳይጎበኙ ገደብ እንደተጣለባቸው፣ ድብደባም እንደተፈጸመባቸው ተናግረዋል። የኦሮሚያ ክልል ጠቅላይ አቃቤ ሕግ መስሪያ ቤት በበኩሉ በሀገሪቱና በክልሉ የነበረው የጸጥታ ሁኔታ ጉዳዮችን በፍጥነት ለማጣራት መሰናክል እንደሆነበት ጠቅሶ በአሁኑ ጊዜ ግን መዝገቦች በፍጥነት ወደ ፍርድ ቤት እየቀረቡ ነው፣ ማስረጃ ያልተገኘባቸው ሰዎችም እየተፈቱ ናቸው ብሏል። ሀብታሙ ስዩም ዝርዝር ጉዳዩን ይዟል። አቶ ተስፋ በሊሳ የዛሬ ሰባት ወር ገደማ በፖሊስ ቁጥጥር ስር ውለው ወደ ገላን ፖሊስ ጣቢያ ከመወሰዳቸው በፊት በኦሮሚያ ክልል ፕሬዚደንት ጽሕፈት ቤት ውስጥ የመረጃ ቴክኖሎጂ ቴክኒሽያን ሆነው ይሰሩ ነበረ እንደ ወንድማቸው ቃል የተጠረጠሩት የመንግስት ሚስጥር አሳልፎ በመስጠት ወንጀል መሆኑን መስማታቸውን፣ ወደ አካባቢው ፍርድ ቤት ቀርበው በአርባ ሺ ብር ዋስትና እንዲለቀቁ መጀመሪያ ላይ መወሰኑን ታላቅ ወንድማቸው አቶ ማቲያስ በሊሳ ይናገራሉ። ገላን ምርመራ ሲያደርጉ ቆይቶ ከወር በኋላ በዋስትና እንዲለቀቅ ፍርድ ቤቱ ወሰነ። ፖሊስ ኮሚሽን መፈረም ነበረበት እና ፖሊስ ኮሚሽን ስንሄድ፣ ፖሊስ ኮሚሽን ከኛ በኋላ ወጥቶ እንደገና ከዛ ወስዶ ሰወሩት። ለቀጣዮቹ ሶስት ወራት አቶ ማቲያስ ወንድማቸው የታሰሩበትን ለማወቅ አልቻሉም። ይመለከታቸዋል የተባሉ የመንግስት ተቋማትን ደጋግመው ቢጠይቁም አልሰምረላቸውም። መጠየቅ ብቻ አይደለም፣ በጣም ኢንሁማን የሆነ ነገር የሚያሳዝነው ልጁ በካርዲያክ ኬዝ፣ በልብ ህመም ኬዝ ህንድ ሀገር ወስዶ የስድስት ወር ልጅ ማለት ህጻን ልጅ ያንን ኦፕሬሽን አሰርቶ እንደተመለሰ ነው ለአንድ ሳምንት እንኳ የታዘዘውን መድኃኒት ተከታትሎ ልጁ ለልጁ መድኃኒት ሳይሰጥ ነበረ ትፈለጋለህ ተብሎ የታሰረው እና እኛ በዚሁ ልጅ ምክንያት መድኃኒት መስጠት እኛ አልቻልንም። ፕሪስክሪፕሽኑን አላወቅንም። ይሄ ኬስ ሄልዝ ኬስ አመሪውን ዶክተሮች ያስረዱት አባቱን ነው ከእናቱ ጋር ቢሄድም እና ባካችሁ መድኃኒቱ ተበላሽ በእጃችን ላይ ኤክስፓየር አደረገ። ልጁ ደግሞ የተለየ ድምፅ ማሰማት ጀመረ ልቡ ላይ እና የመድኃኒቱን አሰጣጠን እንኳ ለእናትየው እንዲያስረዳ ብለን ብዙ ተማጸንን። ፖሊስ ኮሚሽን አጥጋቢ መልስ ያጡት ያስያዙት አርባ ሺ ብርም ያልተመለሰላቸው አቶ ማቲያስ የወንድማቸውን መገኛ ያወቁት በግል ጥረት ለወራት ካፈሰሱት ልፋት በኋላ እንደሆኑ ይናገራሉ። ስሉልታ ወረዳ ፍርድ ቤት እንደቀረቡ የተከፈተባቸው ክስም ከግድያ ሙከራ ጋር የተያያዘ መሆኑን ከመዝገብ ቤት እንደተረዱ ይናገራሉ። አቶ ተስፋ በሊሳና 25 ከቡራዩ ገላን፣ ሰበታ፣ ነቀምት፣ አምቦና ሌሎች የኦሮሚያ አካባቢዎች የተያዙ ግለሰቦች ከሰሞኑ የጋራ አቤቱታ ጽፈዋል። የጠቅላይ ሚኒስትር ቢሮውን ጨምሮ ለዓለም አቀፍ ተቋማትና የሰብአዊ መብት ተሟጋች ድርጅቶች የተጻፈው ደብዳቤ ታሳሪዎቹ ደረሰብን ያሉትን የሰብአዊ መብት ጥሰት በዝርዝር ይዘዋል። ከአቤቱታው መካከል አንዱ ያለ ሕግ አግባብ በእስር እንድንቆይ ተደርገናል የሚል ነው። አቶ ታሪኩ ቡልቲ ከአቤቱታ አቅራቢዎች መካከል ዐሥራ ሦስቱን በፍርድ አደባባይ የወከሉ ጠበቃ ናቸው። በእነ ሞቲ ጢሶ መዝገብ የተከሰሱ ደንበኞቼ በሀገሪቱ ህገ መንግስት የተደነገገው የአካል ነጻነት መብታቸው ይከበር የሚለው አቤቱታቸውን ያሰሙት ከወራት ምልልስ በኋላ የምርመራ መዝገባቸው ከተዘጋ ብዙም ሳይቆይ እንደሆነ ይናገራሉ። ዘጠኝ አስር ሁለት ሺህ አስራ ሁለት ላይ መዝገባቸው ተዘግቷል። ቀነቀጠሮ አልቆ ማለት ነው። ቀነቀጠሮ ከዘጋ በኋላ ፍርድ ቤቱ ትእዛዝ ሰጥቶ ነበር። እዛው ላይ ምንድን ነው የሚለው ትእዛዙ? ክስ ለመክፈት ስልጣን ያለው አካል ህግ ባስቀመጠው የጊዜ ገደብ ውስጥ ክስ እንዲከፍት መርማሪ ፖሊስን ለሚመለከተው ስልጣን ላለው አካል መዝገቡን በፍጥነት እንዲልክ በሚል ነው። ያኔ መዝገቡ የተላከው ማለት ነው። ከዛ በኋላ የቀረበባቸውም ክስ የለም። እነዚህ ሰዎች አስራ ሶስቱም ማለት ነው ክስ ሳይቀርብባቸው መዝገባቸውን እልባት ሳያገኝ ይቆያሉ ማለት ነው። ፍርድ ቤቱ ይህንን ውሳኔ አስተላልፍ እንጂ በተሰጠው ጊዜ ገደብ ውስጥ ክስ አልተመሰረተም፣ ታሳሪዎቹም ከእስር አልተፈቱም። በኢትዮጵያ ፌዴራላዊ ዲሞክራቲክ ሪፐብሊክ ህገ መንግሥት አንቀጽ 17 ንዑስ አንቀጽ ሁለት ላይ አንድ ሰው በእስር ሊቆይ የሚገባው ወይ ክስ ከተከፈተበት አሊያም ጥፋተኛ መሆኑ በፍርድ ቤት ከተወሰነበት ብቻ እንደሆነ ይናገራል። ይህ ባልሆነበት ሁኔታ ደንበኞቼ እስር ቤት ሊከርሙ አይገባም ሲሉ ጠበቃ ታሪኩ ያቀረቡትን አቤቱታ በመጀመሪያ የሰማው የሰበታ ወረዳ ፍርድ ቤት ውድቅ አድርጎባቸዋል። አቤት ያሉት በኦሮሚያ ልዩ ዞን የአዲስ አበባ ዙሪያ ከፍተኛ ፍርድ ቤት ግን ጉዳዩን ሰምቶ የኦሮሚያ ፖሊስ ኮሚሽንና የኦሮሚያ ጠቅላይ አቃቤ ሕግ ተወካዮች ቀርበው መልስ እንዲሰጡ አዘዘ። እንግዲህ መልስ ሲሰጡ በመጀመሪያ ደረጃ ኦሮሚያ ፖሊስ ኮሚሽን ጉዳያቸው በእነ ሞቲ ያለ ያሉ ተጠርጣሪዎች ከአንድ እስከ አስራ ሶስት በሱሉልታ ከተማ ወረዳ ፍርድ ቤት ቀነ ቀጠሮ ተጠይቆባቸው ጉዳያቸው ሲጣራ እንደነበረ እናም ከቀነ ቀጠሮው በፊት በዘጠኝ አስር ሁለት ሺ አስራ ሁለት መዝገቡ ከመዘጋቱ በፊት ምርመራውን በሀያ ስምንት ዘጠነኛ ወር ሁለት ሺ አስራ ሁለት የጨረሱ መሆኑን ምርመራውን ከጨረሱም በኋላ ጉዳዩ ለሚመለከተው አካል እንደሚያቀርቡ ስለዚህ ጉዳዩ ቀነ ቀጠሮ ሲጠይቁ የነበረው እንዲዘጋላቸው ፍርድ ቤቱን የጠየቁ መሆኑን እና መዝገቡንም ደግሞ ለሚመለከተው አካል ኦሮሚያ ጠቅላይ አቃቤ ሕግ የላክን መሆኑን ብለው ነው መልስ የሰጡት ማለት ነው። እና ኦሮሚያ ጠቅላይ አቃቤ ሕግ በበኩሉ እውነት ነው። እነኚህ ተጠርጣሪዎች በእስር ላይ ነው የሚገኙት ከእነኚህ ተጠርጣሪዎች በሁለተኛ ደረጃ ላይ ያለ ዳዊት ተፈራሚ ነው፣ እንግዳ ቁሲ የሚባል አራተኛ ላይ፣ ተስፋ በሊሳ ሰባተኛ ላይ፣ ዋቆ ዱቦ ስምንተኛ ላይ፣ ታምራት ኢሳ አስራ ሁለተኛ ላይ፣ ለገሰ አቤቱ አስራ ሶስተኛ ላይ ያሉት በወንጀለኛ መቅጫ ስነስርዓት ህግ አንቀጽ አርባ ሁለት መሰረት ጉዳዩ አያስከስስም ብለን ዘግተነዋል። ስለዚህ በአርባ ሁለት መሰረት የተዘጋውን ወስደው ለሚመለከተው ለፍርድ ቤት የሚሆን አመልክተው ከስር መለቀቅ ይችላሉ የሚል ነገር ነው ያነሱት። የተቀሩት ግን በሳይ ቀርሾ የሚባል ነው አስራ አንደኛ ላይ ያለው እሱ ተጨማሪ ምርመራ ስለሚያስፈልገው ለፖሊስ ኮሚሽን ተጨማሪ ምርመራ እንዲደረግ ልከናል ነው ያሉት። ከዚህ ውጭ ስድስተኛ ላይ ያለው ተጠርጣሪ ደገፉ ወንድሙ የሚባል እኛ አናቀውም፣ መዝገቡም እኛ ጋር አልደረሰም የሚል መልስ ነበር የሰጡት። ሌሎቹ የተቀሩት ግን ክስ እንዲመሰረትባቸው ለሚመልከተው አካል አቅርበናል። እንደው በዚህ አይነት ሁኔታ ነው ያለው። ወንድማቸው አቶ ተስፋ በሊሳ እንደሚለቀቁ ከተነገረላቸው ታሳሪዎች መካከል አንዱ መሆናቸውን መስማታቸው አንጻራዊ እፎይታ የሰጣቸው የሚመስሉት አቶ ማቲያስ በሊሳ ወንድማቸው ተፈተው ከዛሬ ነገ እንገናኛለን የሚለው ተስፋቸው ቢኖርም አሁንም ግን ሌላ ደንቃራ ገጥሟቸዋል። ይሄን አያስከስም ብለን የዘጋ ነው፣ ከሁለት ወር በፊት ነው ብሎ ሪፖርት እና ፍርድ ቤቱ ምን ጠየቀ? የማያስከስሳቸው ከሆነና ውድቅ አድርጋችሁ ከሆነ ለምን ለማረሚያ ቤት ጽፋችሁ ሰዎቹ እንዲለቀቁ አላዘዛችሁም? ይላል ባለቤት ማን ነው? ቤተሰብ ይከታትላል ብለን ነው ብለው በዛው ዘጉ። እሺ አሁን የዘጋችሁበትን ግልባጭ ትሰጧቸዋላችሁ? ሲል እሺ ብለው ወጡ። ሄደን ግልባጭ ስንጠይቅ አሁን ደግሞ ግልባጭ አንዴ እሱ ጋ ነው አንዴ መዝገቡኛ ጋ የለም ምናምን እያሉ እንግዲህ ዛሬ ሶስተኛ ቀናችን ነው ሲያመላልሱ ነው። መጨረሻ ላይ ምንድን ነው እየተባለ ያለው አሁንም አካባቢ በሕግ ውድቅ ቢያደረግም ሰዎቹን ያሳሰረው ያሳሰረ አካል ጠይቀን ነው የሚል ደግሞ የማይገባ ነገር እየሰማን ያለን። ፊርማ ባረፈበት ደብዳቤ አቤቱታቸውን ለመንግስታዊና መንግስታዊ ላልሆኑ ተቋማት ያደረሱት ሀያ አምስቱ እስረኞች ተጨማሪ በደሎችንም አንስተዋል። ድብደባ ይደርስብናል ከሚሉት ወዲያ ከቤተሰቦቻችን ጋር ለመገናኘት አልቻልንም ብለዋል። መንግስታዊ ባልሆነ ተቋም ውስጥ ይሰሩ የነበሩ ባለቤታቸው ዋቀው ድቦ መታሰራቸውን ተከትሎ በእንግልት መሰንበታቸውን የሚናገሩት ወይዘሮ ጥሩ ሰው ጥላሁን ባለቤታቸውን ለማየት እንደተቸገሩ ይናገራሉ። ያዚያ አስራ ሰባት ነው የታሰሩት። እኛ በተለይ ቤተሰብ አምስት ልጆች የቤት ይዤ በቤት ክራይና ያለ ነው ደሞዝ፣ እኔ ደሞዝ የለኝም እሱ ነው የሚያኖረን ቤተሰብ የሚያስተዳድረው ያለ ምንም እኛ በጣም እስከ ችግር ላይ ነው ያለ። ነው በአሁኑ ሰዓት ችግር ላይ ነው ያለ። ነው እሱ ደግሞ ያው እስር ቤት ነው። እስር ቤት ደግሞ ያው ብዙ ነገር አለ። ምግብ አይመችም። ብዙ ነገር አለ እስር ቤት ኮረና በኮረና ምክንያት ተብሎ ቤተሰብ አይጠይቅም። ልጆች በጣም ያስቸግርኛል፣ አባት ይሉኛል። እኛ ደግሞ ማየት አንችልም በኮረና ምክንያት ከየትም መግባት አይቻልም ተባለን፣ ትስክልክልን አናየውም። ምሽልም እስካሁን መሰል የመብት ረገጣ አቤቱታዎችን በማንሳት የኦሮሚያ ክልል ጠቅላይ አቃቤ ሕግ የሆኑትን አቶ ሁሴን ኡስማንን ጠይቀናቸዋል። ከኦሮመኛ ክፍል ባልደረባዬ ጃለኔ ገመዳ ጋር ቆይታ ያደረጉት አቶ ሁሴን የአንዳንድ ታሳሪዎች መዝገብ ምርመራ የተጓተተበትን ምክንያት እንዲያስረዳሉ ያስረዳሉ። ሴንዱራ ሄሮቤለማ ቴሙ ገልሜን ሳኒስ ኮራተማ ጉዳያቸው ከአሁን በፊት በቀጠሮ ተይዞ መዝገባቸው ሲመረመር ነበር። ነገር ግን ፖሊስ ጉዳዩን አጣርቶ ጨርሶ ሲያቀርብልን ካየነው በኋላ የበለጠ እንዲያጣሩ ወደ ፖሊስ የተላኩ መዝገቦች አሉ። ሌሎች ከእነርሱ ውስጥ መዝገባቸው ለፍርድ ቤት ቀርበው እየታየ ያሉም አሉ። ሊቀርቡም ያሉ ስላሉ ጉዳያቸው በሕግ አግባብ እየታየ ነው። ቁጥራቸው 28 ወይም 7 ይሁን ሁሉም የየራሳቸው መዝገብ አላቸው። አንዱ መዝገብ አስር ሰው ሌላው አራት ወይም አምስት ያለው አለ። ጉዳያቸው ግን የተለያየ ነው። ከዚህ በፊት የዘገየበት ምክንያት ጉዳዩ ሰፊና ምርመራውን በስፋት መካሄድ ስላለበት ነው። አሁን ግን ፍርድ ቤት እየቀረበ ነው። ይህ ይጣራ ተብሎ ወደ ፖሊስ የተመለሰውን አይጨምርም። የአንዳንድ አቤቱት አቅራቢዎች መዝገብ በ15 ቀናት ውስጥ ተጠናቀው ለፍርድ ቤት መቅረብ ሲገባው እስከ ሶስት ወራት ድረስ ለምን እንደዘገየ የተጠየቁት አቶ ሁሴን ይህንን ብለዋል ሰው እንኳንስ አስራ አምስት ቀን በአምስት ቀን ቢቀርብለት ይፈልጋል። በምን ጉዳይ የተጠረጠሩ፣ በምን ማስረጃ መታየት አለበት፣ እንዴት መታየት ይኖርበታል የሚሉት ናቸው። ጉዳዩን ማራዘም ወይም ማሳጠር የሚችሉት፣ ጉዳዩን አጣርቶ ማቅረብ ደግሞ የመርማሪው የአቃቤ ሕጉና የፖሊስ ድርሻ ነው። ዛሬ ብለን ዛሬ መጨረስ አይቻልም። የአገራችን የጸጥታ ሁኔታ የምታውቂው ነው። በዚያ ላይ መዝገባቸው ማጣራት አለበት የተባሉ አሉ። ተከሳሾች በተጣራ ነገር ብቻ መከሰስ አለባቸው። በአሁኑ ጊዜ መዝገቦች ለፍርድ ቤት ቀርበው እየታዩ ነው። ማስረጃ የሌላቸውም መፍትሄ እያገኙ ነው። ለምሳሌ ማስረጃ ስለሌለ የተፈቱ አምስት ወይም ስድስት ሰዎች አሉ። ይህ ቀላል አይባልም። ስለዚህ የህግ አግባብ ተከትሎ እየተካሄደ ነው። መዝገባቸው ፍርድ ቤት የደረሰ ሲሆን የሚቀረው ነገር ተጠርጣሪዎችን ወደ ችሎት ማቅረብ ብቻ ነበር። ማስረጃ የሌለባቸውን አጣርተን ክስ ስንመሰረትባቸው መልቀቅ እንችላለን። ማስረጃ የተገኘበት ክስ መሰረትበታል። ተጠርጣሪ ሁሉ ይከሰሳል ማለት አይደለም። ለሁሉም ከፊታችን ባሉ ሳምንታት ፍርድ ቤት ይቀርባሉ። ጠበቃ ታሪኩ ቡልቲ 13 ተከሳሾች ባቀረቡት የአካል ነጻነት መብታችን ይከበር አቤቱታ ላይ የኦሮሚያ ልዩ ዞን የአዲስ አበባ ዙሪያ ከፍተኛ ፍርድ ቤት መስከረም 12 2013 ዓ.ም ውሳኔ ይሰጣል ተብሎ እንደሚጠበቅ ነግረውናል በዚህ ዘገባ ውስጥ ቀደም ብለን የሰማናቸው። ወይዘሮ ጥሩ ሰው ጥላሁን ባለቤታቸው አቶ ዋቆ ዱቦ ከትናንት በስቲያ ከእስር መለቀቃቸው ተሰምተዋል ወንድማቸውን እንዳሳደጉት መልካም ዜጋ እንዲሆንም ሲለፉ መቆይታቸውን ለሚናገሩት አቶ ማቲያስ በሊሳ ግን ቀጣዮቹን ጥቂት ቀናት መጠባበቅ ግድኖባቸዋል ለአሜሪካ ድምፅ ሀብታሙዚዩም ዋሽንግተን ዲሲ። ሀብታሙ ስዩምን ለዘገባው እናመሰግናለን። አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አምሀሪክ፣ እንዲሁም በትዊተር ሀሽታግ ቪኦኤ አምሀሪክ ብላችሁ ተከተሉን፣ ተነጋገሩ፣ ተወያዩ። የኢንስታግራም እና የዩቲዩብ ገጻችንንም ብኘት አድርጉ። አፓችንን ከፕሌይ ስቶር እና ከአፕ ስቶር ቪኦኤ ሆርኖፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። አሁን ተራው የሙዚቃ ቃና ነው። ደሳሌ መኮንን ምርጥ ሙዚቃ አዘጋጅቶ መስመር ላይ ይጠብቃችኋል። አመሰግናለሁ ጽዮን፣ የአየር መስመሩን ስለለቀቅሽልኝ። ሰላም ሰላም ሰላም። ጤና ይስጥልኝ የተከበራቸው ሙዚቃ ቃና አድማጮች፣ በያላችሁበት ሳምንታዊ የክብር ሰላምታዬ ይድረሳችሁ። በቀጥታ ለዛሬ ወደ ያስኳቸው ዜማዎችን የማመራው የምሽት ፕሮግራማችን ታዲያ የምንጀምረው ድራንክ ኢላብ እያለች ቢያንሴ በባለቤቷ በጀዚ ታጅባ በምትጫወተው ዜማ ይሆናል። መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ እየተመኘሁ ድራንክ ኢላብ Look, give it to me. I've been thinking, I've been thinking. Why can't you keep my fingers off it, baby? I want you, nana. Why can't I keep my fingers off it, baby? I want you, nana. Nah, nah. Cigars on ice, cigars on ice. Feeling like an animal with these cameras all in my grill, flashing lights. Flashing lights You tell me, pity, pity, pity, baby, I want you. If I do say so myself, if I do say so myself, well stumble all in the house, turn the back off all of that mouth that you had all in the car. Talk about you the baddest, thus far, talk about you be rappin' that. ከመቆጣጠር በ2013 በራሷ ስም ቢዮንሴ ብላ ሰይማ በገበያ ላይ ከዋለችው አምስተኛዋ የስቱዲዮ አልበማ ውስጥ ድራንክ ኢን ላቭ የተሰኘውን የቢዮንሴን ዜማ ነበር ያደመጥ ነው። የአጀባትም ባለቤቷ ጄዚ ነበር። በአምሳ ሰባተኛው የግራሚ አዋርድ ስነ ስርዓት ላይ ምርጥ የአርኤንቢ ዜማ በተሰኘው ክፍል ማሸነፉ የሚታወስ ነው። ይህ ዜማ ከድራንክ ኢን ላቭ የቢዮንሴ ና የጄዚ ዜማ በመቀጠል ደግሞ ወደ ሀገረሰብ ዜማ ልውሰዳችሁና ድሪንክ ቢር የተሰኘውን የሉክ ብራያንን ዜማ When I got the news today, I didn't know what to say. So I just hung up the phone. I took a walk to clear my head. this is where the walk -in led. Can't believe you're really gone. Don't feel like going home, so I'm gonna set right. On the edge of this pier and watch the sunset disappear and drink a beer. Go too soon, but the good Lord knows the reasons why. I guess sometimes a greater plan is kind of hard to understand. Right now, it don't make sense. I can't make it all make sense, so I'm gone. ድሪንክ ቢር የተሰኘውን የሉክ ብራያንን የሀገረሰብ ዜማ ነበር ያደመጥ ነው። የሀገረሰብ ዜማን ከነሳ ና ይቀር ባለፈው ሮብለት ምሽት አምሳ አምስተኛው የአካዳሚ የካንትሪ ዜማ የሽልማት ስነ ስርዓት በናሽቪል ቴነሲ ግዛት ተካሂዶ ነበር። በዚሁ ምሽት በተካሄደው የሽልማት ስነ ስርዓት የአመቱ ምርጥ አልበም በተሰኘው ክፍል ዋት ዩ ሲ ኢዝ ዋት ዩ ጋት የተሰኘው የሉክ ካምስ አልበም ሲያሸንፍ፣ የአመቱ ምርጥ የሴት የሀገረሰብ ዜማ ተጫዋች በሚለው ክፍል ደግሞ ማሪን ሞሪስ ስታሸንፍ፣ ከወንዶች ደግሞ ሉክ ካምስ እንደገና የአመቱ ምርጥ ነጠላ ዜማ ተብለው ለእጩነት ከቀረቡት አምስት ዜማዎች መካከል በመቀጠል የምናደምጠው ጋድስ ካንትሪ የተሰኘው የብሌክ ሸልተን ዜማ አሸንፏል። for rain thank him when it's falling because it brings a grain and a little bit of money we put it back in the plate i guess that's why they call it god's country i saw the light in a sunrise sitting back in a 40 on the muddy riverside getting baptized in holy water and shine with the dark. ባለፈው ሮብ ዕለት ምሽት በናሽቪል ቴነሲ በተካሄደው 55ኛው የካንትሪ ዜማ ሽልማት ስነ ስርዓት ላይ የዓመቱን ነጠላ ዜማ በተሰኘው ክፍል አሸናፊ የሆነውን ጋድስ ካንትሪ የተሰኘውን የብሌክ ሸልተንን ዜማ ነበር ያደመጥነው። ቀጥለን ደግሞ ኤኒዌር የተሰኘውን የሳራ ኤቫንስን ዜማ እናደምጣለን። begin in time. ኤኒዌር የተሰኘውን የሳራ ኤቫንስን ምርት የካንትሪ ዜማ ነበር ያደመጥነው። የተከበራቸው ሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት ወደ መገባደዱ እየተቃረበ ነው። አብራችሁ ስለቆያችሁ እያመሰገንኩኝ በሊ ብራይስ አይ ድራይቭ ዩር ትራክ በተሰኘው ዜማ እሰናበታቸዋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ። በእኔ በኩል ቻው። ashtray half empty bottle of Gatorade rolling in the floorboard that dirty Braves cap on the dash dog tags hanging from the rear view old school cannon cowboy boots and a gold army shirt folded in the back this thing burns gas like crazy but that's alright People got their ways of coping When I got mine I drive your truck ይደሳለኝም፣ ለሙዚቃ ምርጫውና ግብዣዎቹ እናመሰግናለን። የተከበራችሁ አድማጮች፣ በእኛ በኩል ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትስታ በላቸው፣ በአቀናባሪያችን ብርሃን ኃይሉና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ደናደሩ።